የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለውጭ ጉዳይ መስሪያ ቤቱ ለውጭ እርዳታ እንዲሁም አገራቸው የተባበሩት መንግስታት ድርጅትን ለመሳሰሉ ዓለም አቀፍ ድርጅቶችና ተቋማት የምትከፍለውንና የምትለግሰውን ችሮታ በመቁረጥ ገንዘቡን ወደ ወታደራዊ በጀታቸው እንደሚያዞሩና ጦራቸውንም እንደሚያጠናክሩ ገልጽ ማድረጋቸውን ዋይት ሀውስ ቤተ መንግስት አስታወቀ። ይህ የበጀት ክርከማ ወይም ቆረጣ የአሜሪካ ዲፕሎማሲ ይበልጥ የተሳካ እንዲሆን ያደርገዋል የሚሉ ተንታኞች ቢኖሩም የሰብአዊ መብት ተሟጋቾችንና አንዳንድ የራሷ ዩናይት ስቴትስም እንደራሴዎች የውጭ ጉዳይ መስሪያ ቤቱን በጀትና የውጭ እርዳታን የመቀነስ ሀሳብ በብርቱ እንደሚቃወሙ እየተናገሩ ነው። የአሜሪካ ድምጹ የውጭ ጉዳይ መስሪያ ቤት ዘጋቢ ሲንዲ ሲን ያጠናቀረችውን ዘገባ ሰለሞን አባተ ይዞ ቀርቧል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና በዓለም ዙሪያ ያሉ የአሜሪካ ኤምባሲዎች ከፍተኛ የሆነ የበጀት ቅነሳ ሐሳብ አንዣቦባቸው መቆየቱን በብሩኪንግስ ኢንስቲትዩት የዓለም አቀፍ ልማት ባለሙያው ጆርጅ ኢንግራም ለቪኦኤ ተናግረዋል። What I've heard is the cuts are likely to be in the nature of 30%። የስራ አመራር በጀት ቢሮው የጠየቀው የሰላሳ ሰባት ከመቶ የበጀት ቅነሳ ቢሆንም አሁን እኔ እየሰማው ያለሁት ቅነሳው ወደ ሰላሳ ከመቶ እንደሚሆን ነው። የውጭ ጉዳይ ሚኒስትሩ ናቸው፣ የለም በመጀመሪያው ዓመት ያንን ያህል መቀነስ የለብንም፣ ወደ ሰላሳ ከመቶ እናውርደው ያሉት። የአምነስቲ ኢንተርናሽናል የዩናይትድ ስቴትስ ጉዳዮች ተጠሪ አዶቴ አዌይ ለቪኦኤ በስካይፕ ሲናገሩ ቅነሳው በስደተኞችና በሌሎችም ለጉዳት ተጋላጭ በሆኑ ሰዎች ላይ የበረታ ጫና እንደሚያሳድር አሳስበዋል። I think are all uh, extremely concerned about the not only the the withdrawal of resources የሲቪል ማህበረሰብ ድርጅቶችና መንግስታት እጅግ በጣም የሚጨነቁት ጥሪቱ በመቆረጡ ወይም በመቅረቱ ብቻ ሳይሆን ዩናይትድ ስቴትስ እንደ አጋር እንደ ፈጣሪዎች እና የመታደስ ምንጭ በተጨማሪም የሰብአዊ መብቶች ድምፅም ሆና በአካባቢው በመጥፋቷ ምክንያት በሚፈጠረው ክፍተትም ጭምር ነው። በሌላ በኩል ደግሞ የውጭ ጉዳይ መስሪያ ቤቱ በቢሮክራሲው ያበጠ ቤት በመሆኑ የበጀቱ መቆረጥ ይበልጥ የተሳለጠና የተቀላጠፈ ሥራ እንዲያከናውን ይረዳዋል ከሚሉት መካከል ለሄሪቴጅ ፋውንዴሽን የሚሰሩት የቀድሞው ዲፕሎማት ጄምስ ሮበርትስ ሐሳባቸውን ለቪኦኤ ሰጥተዋል። የውጭ ጉዳይ መስሪያ ቤቱ የተዋጣለት የአሜሪካ ሕዝብ ተጠሪ እንዲሆን በውጭ አገሮችም የተሳካ ተሳትፎ፣ ቀለል ያለ አሰራርና ወጪም እንዲኖረው ለማድረግ በቂ ቦታና እድል ያለው ይመስለኛል። ገንዘቡ ይበልጥ በአግባቡ ይወጣል። በዚህ ምክንያት የሚቆረጭ በጀት ይኖራል። የብሩኪንግስ ኢንስቲትዩት ጆርጅ ኢንግራም በተወካዮች ምክር ቤቱ ከፍተኛ ባለሙያም ሆነው ሰርተዋል። እናም ምክር ቤቱ እንዲህ ለገዘፈ የውጭ እርዳታና የዲፕሎማሲው ዘርፍ በጀት ቅነሳ ድምፅ ይሰጣል ብለው እንደማያስቡ ተናግረዋል። ባለፈው ወር ያየነው በተወካዮች ምክር ቤቱ የሕግ መምሪያውም የሕግ መወሰኛውም አካላት የሆኑ የሁለቱም ፓርቲዎች እንደራሴዎች እንዲህ አይነቱ የበጀት ቅነሳ ፈጽሞ ተቀባይነት ያለው አለመሆኑን በአጽንዖት ሲናገሩ ተሰምቷል። ስለዚህም ምክር ቤቱ ይህንን ሐሳብ ይመልሰዋል። በዚህ አይነቱ ግዙፍ የዲፕሎማሲ በጀት ቅነሳ ምክንያት እስላማዊ መንግሥት የሚባለውን ቡድን ለማሸነፍ የሚደረገውንም ጥረት ይጎዳዋል የሚል እምነት እንዳላቸው ሴናተር ሊንዚ ግራሃም አስጠንቅቀዋል። የውጭ ጉዳይ መሥሪያ ቤቱን በጀት ለመቁረጥ የምናሳልፈው ማንኛውም ውሳኔ ጦርነቱን ፈጽሞ እንዳናሸንፍ እንደሚያደርገን ኮሚቴው እንዲገነዘብ እፈልጋለሁ። እንደ እውነቱ ከሆነ ይህ እርምጃ አይሲስን ያስፈነድቀዋል። የፕሬዝደንት ትራምፕ በጀት በመጪዎቹ ወራት በተወካዮች ምክር ቤት ውስጥ እጅግ የበረታና የተጋጋለ ክርክር እንደሚጠብቀው ተገምቷል።